በቅርቡ ሕፃናት ከጋምቤላ ተሰርቀው እንዲሁም በርካታ በሺዎች የሚቆጠሩ የጋማ ከብቶች ተዘርፈው ወደ ደቡብ ሱዳን መወሰዳቸው በሰፊው ተነግሯል። የኢትዮጵያና የደቡብ ሱዳን የሰራዊቶቻቸው አባላት በማስመለሱ ሂደት ላይ በጋራ እየሰሩ መሆናቸው ይታወቃል። የደቡብ ሱዳን አዲሱ አምባሳደር ጀምስ ፒቲያ ሞርጋን ሁኔታውን አሰቃቂ የአረመኔ ድርጊት ብለውታል። We are so grateful for the effort so far done by the two armies. ከሁለቱም ወገናት ማለት የኢትዮጵያና የድቡብ ሱዳን ሰራዊቶቻቸው አብረው እየፈጸሙ ላሉት ግዳጅ አመሰግናቸዋለሁ። አብረው ሕፃናቱን ለማዳን እያደረጉ ያለውን ስራዎች ከእነዚህ ነፍሰ ገዳይ ከሆኑት ሕፃናትን ወደ ሀገራቸው ተመልሰው ሙሉ የሀገራዊ መብታቸው እንዲከበር እያደረጉ ያሉትን ማለቴ ነው። ለወላጅ ቤተሰቦቻቸው ከሚወዷቸው ለተለዩቸው መጽናናትን እና ብርታትን እንዲሰጣቸው መልእክትን አስተላልፋለሁ። በዚህ በደረሰው አረመናዊ ድርጊት ተጠቂ ሆነዋልና ነው። በሁለት ወንድማማቾች ታሪክ በሚያቆራኛቸው ሀገሮች ውስጥ ነው ይህ የደረሰው። እኔ እዚህ ኢትዮጵያ ውስጥ እንደ ሀገሬ ነው የሚሰማኝ። እንዲሁም አንድ ኢትዮጵያዊ በደቡብ ሱዳን ውስጥ እንደ እነዚህ ሕጻናቱ ተገዶ ሳይሆን በገዛ ፈቃዱ የሄደውም እንዲሁ እንደ ሀገሩ ነው የሚሰማው። የተወሰዱ ሕጻናትና የተዘረፉትንም ከብቶች በመመለከት ይህ በጋምቤላ የተፈጸመው በጭራሽ የሚጠበቅም አልነበረም። በጋምቤላም ሆነ እዚህ በኢትዮጵያ ሁለቱም ህዝቦቻችን ያወገዙት ድርጊት ነው። በጋምቤላ የተፈጸመው ለሁላችን ቢሆን ጠቋሚ ነገር ነው። ከተወሰዱ ሕፃናት ውስጥ ተመልሰው ከቤተሰቦቻቸው ጋር የተቀላቀሉ አሉ። አሰሳው እየተካሄደ ነው። አንድም ህፃን ተረስቶ የሚቀር የለም። ድርጊቱ እንደተጀመረ አንድ መቶ ሰማና ሕፃናት ናቸው የተወሰዱት። የተመለሱትን በትክክል ቁጥሩን ለማወቅ በመስክ ላይ እየሰሩ ካሉት ውጤቱን መጠበቅ ያሻል። በየጊዜው ውጤቱን ይገልጹልኛል። እስከዚህ ዕለት የተጠቀሰልኝ ቁጥር ከጠቅላላ ውስጥ አምሳ አራት ሕፃናት ተመልሰው ከወላጆቻቸው ጋር እንደተቀላቀሉ ነው። ሆኖም ግን አጣራለሁ። ኢትዮጵያና ደቡብ ሱዳን ለወደፊቱ ግንኙነታቸው በይበልጥ ያብባል፣ አሁን በሀገሬ ሰላም ሰፍኗልና በማለት የደመደሙት አምባሳደር ጄምስ ፒትያ ሞርጋን ታይም ሃዝ ካም ናው ዛት ዊ ዋንት ቱ ወርክ ቱጌዘር ቱ አቮይድ ሰች ቲንግስ ፍሮም ሃፔኒንግ አገይን። አሁን አብረን ለመስራት ጊዜው ነው። ይህንን መሰል ሁኔታ ሁለተኛ እንዳይፈጸም ያስፈልጋል። የድንበር ጉዳይ አለ። ከኢትዮጵያ ጋር አብረን እየሰራን ነው። ይህን መሰል ሕፃናትን የማደንና የእንስሳ ዘረፋን የመሳሰለው እንደ ባህል የተያዘው ፈጽሞ መጥፋት መወገድ ያለበት ነው። በተቻለ መጠን በአስቸኳይ የምንሰራው ይሆናል። ምክንያቱም አሁን ሰላሙ ሰፍኗልና ነው። ጌታቸው ደርላይ ለጊዮርጊስ፣ ለዶይቼ ቬለ ራዲዮ ከአዲስ አበባ።